ለሁለት ከተከፈለው የህዝባዊ ወያኔ አርነት ትግራይ ህወሀት አመራር አንዱ የሆነው በዶክተር ደብረ ጽዮን ገብረ ሚካኤል የሚመራው ቡድን የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ባለፈው አርብ የሰጡትን የሁለት የዞን አስተዳዳሪዎች ሹመት እንደማይቀበል አስታወቀ። በዶክተር ደብረ ጽዮን እየተመራ ያለው የህወሀት ጽህፈት ቤት ሹመቱን ተከትሎ በጻፈው ደብዳቤ ሂደቱ ፓርቲውን የሚያፈርስ በመሆኑ በዞንና በወረዳ የሚገኙ የህወሀት አመራሮች ከተሾሙት ጋር እንዳይተባበሩ አሳስበዋል። በጉዳዩ ላይ ከጊዜው አስተዳደሩ እና ከህወሀት ጽህፈት ቤት ማብራሪያ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። በመቀሌ ዩኒቨርሲቲ የህግ ትምህርት ቤት ተባባሪ ፕሮፌሰር የሆኑት የማነ ካሳ ሁኔታው የመንግስትና የፓርቲ መደበላለቅ ስር የሰደደ እንደነበር ማሳያ መሆኑን አመልክተዋል። ሙሉጌታ አጽዋ ዝርዝሩን ያቀርብልናል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ በምክትል አስተዳዳሪዎች ሲመሩ ለቆዩት ለሰሜን ምዕራባዊና ደቡብ ምስራቃዊ ዞኖች አዳዲስ አስተዳዳሪዎች መሾማቸውን ያስታወቁት ባለፈው አርብ ነሐሴ 17 ቀን 2016 ዓ ም ነው ለሁለት ከተከፈለው የህዝባዊ ወያነ ሐርነት ትግራይ ህወሓት አመራር አንዱ የሆነው በዶክተር ደብረ ጽዮን ገብረ ሚካኤል የሚመራ ቡድን በበኩሉ ከትናንት በስቲያ ቅዳሜ ነሐሴ 18 ቀን 2016 ዓ ም ባወጣው ደብዳቤ ቤ፣ ሹመቱ ተቀባይነት የለውም በማለት ተቃውሟል። በዶክተር ደብረ ጽዮን እየተመራ ያለው የህወሀት ቡድን ጽህፈት ቤት ኃላፊ ወይዘሮ ፈትልወርቅ ገብረ እግዚአብሔር ለሁሉም የህወሀት ዞንና ወረዳ ጽህፈት ቤቶች በላኩት በዚሁ ደብዳቤ የፓርቲውን አሰራርና ህጋዊ አካሄድ ባልተከተለ መንገድ የስልጣን ሹምሽር እየተካሄደ ነው ብለዋል። የደቡብ ምስራቅ ዞን አስተዳዳሪ የነበሩት ወይዘሮ ሊያካሳ እና የሰሜናዊ ምዕራብ ዞን አስተዳዳሪ የነበሩት አቶ ተክላይ ገብረ መድን ከአስር ወራት በፊት በአስተዳደሩ ፕሬዚደንት ከተነሱ በኋላ ነው አቶ ጸጋይ ገብረ ተክለና አቶ ተክላይ ፈቃዱ የተባሉ ኃላፊዎች በምትካቸው መሾማቸው የተገለጸው ወይዘሮ ፈትለወርቅ ገብረ እግዚአብሔር በላኩት ደብዳቤ በጊዜው አስተዳደሩ የሚገኙ የተወሰኑ አመራሮች ለረዥም ጊዜ ህወሓትን የማፍረስ ጥረት ሲያደርጉ ቆይተዋል ሲሉም ወንጀለዋል። የፓርቲ አሰራርን ባልተከተልና ህጋዊ ባልሆነ አካሄድ የዞንና የወረዳ ኃላፊዎችን ከስልጣን ለማንሳት ጥረት ሲደረግ ቆይተዋል በማለት ወንጀላውን የሚቀጥለው ደብዳቤው ሹምሽሩ ህወሓትን ከስሩ ቀል እየተደረገ ያለ አሻጥር ነው በማለት አክሏል። ሹመትን እየሰጡ ያሉትም በቅርቡ በተካሄደው የፓርቲው አስራ አራተኛ ጉባኤ ህወሀትን ወክለው እንዳይንቀሳቀሱ የታገዱ ናቸው ብሏል። የሚሾሙት ሰዎች በወረዳና በዞኖች በሚገኙ የህወሀት የአስተዳደር ኮሚቴዎች ውስጥ አባል ሆነው መሳተፍ እንደማይችሉም ይጠቅሳል። በጉዳዩ ከጊዜው አስተዳደሩና ከህወሀት ጽፈት ቤት ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት አልተሳካም። በመቀሌ ዩኒቨርሲቲ የህግ ትምህርት ክፍል ተባባሪ ፕሮፌሰር የሆኑት የማነካ ዳሳ ግን ሁኔታው የመንግስትና የፓርቲን ስራ መደበላለቅ ስር የሰደድ እንደነበር ማሳያ መሆኑን አመልክተዋል። እዛ የሚሾሙ ሰዎች የአስፈጻሚ አካል የሆኑትን ህዝብ ከሚከፍለው ግብር ከመንግስት በጀት የተመደበላቸው በመንግስት በጀት የሚተዳደሩ ተቋማት ናቸው። ይህ ከሆነ ማን ነው እነሱን የሚከታተል በየቦታው በየደረጃ በዞኑም፣ በወረዳ ያሉትን መሾም ካለበት የሚሾም መውረድ ካለበትም የሚያወርደው የሚለው ያ አስፈጻሚ እንዲሆን መንግስት እንዲመራ የተመረጠው አካል ነው። የመንግስት አስተዳደር ከሆነች እንጂ የፓርቲ አልሆኑም። ስለዚህ እዚህ ላይ በመንግስት በኩል የሚደረጉ ነገሮች አንድ ፓርቲ እንደ ፓርቲ ስፔሲፊካሊ ለይቶ እኔን ይመለከታል ማለት አይችልም። ከዚህ በፊት ህወሓት ምን ያክል በመንግስትና በፓርቲ መካከል የነበረው መቀላቀል መደባለቅ ምን ያክል ጫፍ የደረሰና አደገኛ እንደነበር ነው። አሁንም ያን ነገር ለማስተካከል ዝግጁ አለመሆኑን ያ ፓርቲ የሚያሳይ ነው። የህወሀት አመራሮች ከፓርቲው ምዝገባና ህጋዊ ሰውነት እንዲሁም የድርጅታዊ ጉባኤ ዝግጅት ጋር በተያያዘ ለሁለት ተከፍለው ሲወዛገቡ ቆይተዋል። ከነዚህ ሁለት ቡድኖች ውስጥ በቅርቡ በመቀለ የሰማዕታት ሀውልት አዳራሽ ሲያካሂድ የሰነበተው ጉባኤ ያጠናቀቀው በዶክተር ደብረጽዮን ገብረ ሚካኤል የሚመራው ቡድን የፓርቲው ምክትል ሊቀመንበር የሆኑትን አቶ ጌታቸው ረዳን ከኃላፊነት አንስቻለሁ ብለዋል። ዶክተር ደብረጽዮን ገብረ ሚካኤል በድጋሚ የህወሀት ሊቀመንበር አድርጎ መምረጡን የጉባኤው ቃል አቀባይ የነበሩት አቶ አማኑኤል አሰፋ ደግሞ አቶ ጌታቸው ረዳን በመተካት የፓርቲው ምክትል ሊቀመንበር ሁነው መመረጣቸውንም ጉባኤው ማስታወቁ ይታወሳል። የጉባኤው ዝግጅት የፓርቲውን ደንብንና አሰራር የጣሰ ነው ሲሉ መካሄዱ ሲቃወሙ የቆዩት እነ አቶ ጌታቸው በበኩላቸው ተቃዋሚ የተባሉ አመራሮችን ለማስወገድ ያለመ እንደሆነም ሲገልጹ ቆይቷል። የእነ አቶ ጌታቸው ረዳ ቡድን በጠራው ህወሀት የማዳን ተብሎ በተሰየመ ስብሰባ ላይ ደግሞ ጉባኤው ህጋዊ አይደለም፣ የሚተላለፉ ውሳኔዎችም ህጋዊ ተፈጻሚነት አይኖራቸውም በማለት መግለጹ ይታወሳል። በትግራይ ክልል ዞኖችና ወረዳዎች ህዝባዊ ስብሰባዎች ማካሄድ የሚቻለው በክልሉ ጊዜያዊ አስተዳደር ፕሬዚደንት እውቅና ብቻ ነው ሲሉም አቶ ጌታቸው ነሐሴ 14 ቀን 2016 ዓ ም ለክልሉ የዞን የወረዳና የከተማ አስተዳደሮች በጻፉት ደብዳቤ ማስታወቃቸው ይታወሳል። የብሔራዊ ምርጫ ቦርድም ህጋዊ ሂደቱን አላሟላም በሚል ህወሓት ላካሄደው ጉባኤ እውቅና እንደማይሰጠውና ውሳኔዎቹም ተቀባይነት እንደማይኖራቸው ቀደም ሲል ማስታወቁ አይዘነጋም። ለአሜሪካ ድምፅ ሙልጌታ አጽብሃም መቐለም